ኢትዮጵያ በአሁኑ ሰዓት በኤርትራ ላይ የተቀናጀና በሰፊው የተደራጀ ወታደራዊ ጥቃት ለማድረስና መጠነ ሰፊ ጦርነት ለመክፈት ዝግጅት እያደረገች ነው ስትል አስመራ ያወጣችውን መግለጫ ኢትዮጵያ አስተባበለች። ዝግጅት እያደረግን አይደለንም፣ መዘጋጀትም አያስፈልገንም ሲሉ ማምሻውን የኢትዮጵያ የኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳ ለዝግጅት ክፍላችን ተናግረዋል። የኤርትራ መንግስት ምላሽም ተካትቷል፣ በቀጣዩ የሄኖክ ሰማግዜር ዘገባ። በትናንትናው ላይ የተባበሩት መንግስታት ድርጅት በኤርትራ ላይ የሰብአዊ መብት ይዞታን እንዲመረምር የሰየመው አጣሪ ኮሚሽን የኤርትራ ባለስልጣናትና አስተዳደር በዜጎች ላይ ያደርሷቸዋል ያለውን የሰብአዊ መብት ጥሰቶች ዘርዝሮ ተጠያቂነት እንዲኖር መክሯል። ያወጣነው ሪፖርት ኤርትራ ውስጥ በስብዕና ላይ የተፈጸሙ ወንጀሎች ተደርገው የሚታዩ ዘርፈ ብዙ ወንጀሎችን ይዟል። የባርነት ተግባር እንደሚፈጸም ተረድተናል። ላልተወሰነ ጊዜ እስራት እንዳለ አውቀናል። ግድያ እንዳለ ተገንዝበናል። የማዋከብና የመድፈር ተግባሮች እንደሚፈጸሙ፣ ሰዎች በወጡበት እንዲቀሩ የማድረግ ወንጀሎች እንዳሉ ተረድተናል። እነዚህ ሁሉ ከባድ ወንጀሎች ናቸው። የአጣሪ ኮሚሽኑ ሊቀመንበር ማይክ ስሚት የሰጡትን ቃል ነው የሰማነው። የኤርትራ መንግስት አቋም ያብራሩት የፕሬዚዳንት ኢሳያስ አፈወርቂ ከፍተኛ አማካሪ አቶ የማነ ገብረአብ የሰብአዊ መብት አጣሪ ኮሚሽኑ ያወጣው ሪፖርት አንድ ተጨማሪ የአፍሪካ ሀገርን ወደ ዓለም አቀፉ የወንጀል ፍርድ ቤት ለመውሰድ የሚደረግ ጥረት አካል ነው ብለዋል። ይህን አጋጣሚ በመጠቀም ኢትዮጵያ በኤርትራ ላይ ጦርነት ለመክፈት እየተዘጋጀች ነው። ነገሩ የሁኔታዎች መገጣጠም ሳይሆን አስቀድሞ የታሰበበት ነው ሲሉ አቶ የማነ ተናግረዋል። አስ ዊ ስፒክ ኢትዮጵያ ኢዝ ሜኪንግ ፕሬፓሬሽንስ ፎር አ ቢገር ሚሊታሪ ኦፌንሲቭ አንድ ኢዝ ኮንቴምፕሌቲንግ አ ፉል ስኬል ዋር አሁን እየተነጋገርን ባለንበት ወቅት ኢትዮጵያ ከፍተኛ ወታደራዊ ጥቃት ልታደርግ እየተዘጋጀች ነች። ሙሉ ጦርነትም ለመክፈት እያሰበች ነው። የኢትዮጵያ መንግስት በበኩሉ በኤርትራ የቀረበው ክስ መሰረት የሌለው እና በዓለም አቀፍ የመብት ተቋማት የቀረበ አሳሳቢ የመብት ጥሰት ጥሪን አቅጣጫ ለማስቀየር የታሰበ ነው ብሏል። የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳ ለዝግጅት ክፍላችን እንዲህ ብለዋል ኖ ዝግጅት እያደረግን አይደለንም። ኤርትራን ለማጥቃት መዘጋጀት አያስፈልገንም። ባለፈው ሳምንት የአስመራው አስተዳደር ላደረገብን ትንኮሳ የተመጠነ መልስ ሰጥተናል። ውጥረቱን ላለማባባስ በማሰብ ወታደሮቻችን ቀድሞ ወደ ነበሩበት ቦታ ተመልሰዋል። የኤርትራ ፕሬዝዳንት አማካሪ አቶ የማነ ገብረአብ በበኩላቸው የሰብአዊ መብት ሪፖርቱና የድንበር ጥሰቱ መባባሱ በአጋጣሚ ይሆን አይደለም ብለዋል። ኮሚሽኑ ሪፖርቱን ባወጣበት በዚያው ሳምንት ጦርነቱ ከአስራ ስድስት ዓመታት በፊት ካከተመው ወዲህ የከፋ የሆነ ግጭት ድንበሩ ላይ መቀስቀሱ በአጋጣሚ የሆነ ነገር አይደለም። ኢትዮጵያ በአፍሪካ ህብረት በኩል የሌሎች የአፍሪካ ሀገር መሪዎች በዓለም አቀፉ የወንጀል ፍርድ ቤት አይሲሲ እንዳይከሰሱ ስትሰራ ከመቆየቷ ጋር ተያይዞ በኤርትራ ላይ እንዴት የተለየ አቋም ተያዘ በሚል ለቀረበላቸው ጥያቄ መልስ የሰጡት የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ አፍሪካን ዩኒየን ሀዝ ቢን ፓርቲ ኦፖዝድ ቱ ይሲሲ ታርጌቲንግ አፍሪካን ሊደርስ በት ኢት ሀዝ ነቨር አለም አቀፉ የወንጀል ፍርድ ቤት በአፍሪካ መሪዎች ላይ ማነጣጠሩን የአፍሪካ ህብረት በከፊል ሲቃወም ቆይቷል። ወንጀል ያለ ተጠያቂነት እንዲታለፍ ግን ደግፎ አያውቅም። መሪዎች ለሚፈጽሟቸው ወንጀሎች ተጠያቂ እንዲሆኑ ይፈልጋል። የኤርትራ ፕሬዚዳንት አማካሪ አቶ የማነ ገብረአብ በኤርትራ ላይ ውንጀላ የሚያቀርቡ ዓለም አቀፍ አካላት በኢትዮጵያ መንግስት የሚፈጸሙ የመብት ጥሰቶችን ወደ ጎን የተዉ ናቸው ይላሉ። ኤርትራን ለመወንጀል የሚጓጉ ወገኖች በሰብዕና ላይ የሚፈጸሙ ወንጀል በራሷ ሕዝብ ላይ የምትፈጽመውና ጦርነት የምትከፍተው ኢትዮጵያ መሆኗን አይተው እንዳላዩ እርምጃ ሳይወስዱ እንደሚቀሩ የሚታወቅ ነው። የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳ በዚህ ላይ አስተያየት እንዲሰጡ ጠይቀን፣ ኤርትራውያን በራሳቸው ጉዳይ ኃላፊነት የሚወስዱ ይመስላችኋል? ምናልባት በአንድ ምትሃታዊ ሁኔታ በኢትዮጵያ የሚታየው ሁኔታ ላይ የመንግስታቱ ድርጅት ምርመራ ቢያደርግ፣ እነርሱም በራሳቸው ጉዳይ ኃላፊነት ይወስዳሉ ብሎ ማሰብ ፈጽሞ አይቻልም። አቶ ጌታቸው በዚህ ዙሪያ የሰጡት ዝርዝር መረጃ የለም።